ስፖርት በሪዮ ፓራሊምፒክስ ኢትዮጵያ የመጀመሪያውን ሜዳሊያ ትላንት አግኝታለች በማንቸስተር ደርቢ ጆዜ ሞሪኖ በዘንድሮው የእንግሊዝ ፕሪምየር ሊግ ላይ ቀዳሚው ሽንፈታቸውን ሲያስተናግዱ ባርሴሎናም በኑ ካምፕ ያልተጠበቀ ሽንፈት ደርሶበታል ባየር ሙኒክ ዘንድሮ ጀማሪው አምሮለታል። ክርስቲያኖ ሮናልዶም ከጉዳት ተመልሶ ግብ ማደኑን ጀምሯል። ለመጀመሪያ ጊዜ በሚካሄደው የምስራቅና መካከለኛው አፍሪካ የሴቶች እግር ኳስ ቻምፒዮና ላይ ሉሲዎች ተካፋይ ይሆናሉ የሚሉትና ሌሎችም ስፖርታዊ ጉዳዮች በዛሬው መደበኛ የሰኞ ምሽት የስፖርት ዝግጅት ላይ ተካተዋል። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። بالفورو በድምቀት በተከፈተውና 160 ሀገራት ተካፋይ በሆኑበት የሪዮ ፓራሊምፒክስ ውድድር ኢትዮጵያ የመጀመሪያውን የብር ሜዳሊያ ትላንት አግኝታለች። ትላንት ምሽት በተካሄደው የ1500 ሜትር ቲ1213 ውድድር ላይ ታምሩ ደምሴ ርቀቱን በሁለተኝነት በማጠናቀቅ የብር ሜዳሊያ አግኝቷል። አልጄሪያዊው ቡካ አብዱላቲፍ አሸናፊ በመሆን የወርቅ ሜዳሊያ ባለቤት ሲሆን ኬንያዊው ኬሬዋ ሄነሪ ሁለተኛ በመሆን የነሐስ ሜዳሊያ ባለቤት ሆኗል ታምሩ ደምሴ ውድድሩን ሶስት ደቂቃ ከአርባ ስምንት ነጥብ አርባ ዘጠኝ በሆነ ሰከንድ ነበር ያጠናቀቀው ኢትዮጵያ እንዲ ሮፒያኑ አቆጣጠር ከአስራ ዘጠኝ ስልሳ ስምንት ጀምሮ በፓራሊምፒክስ መሳተፍ የጀመረች ሲሆን ኢትዮጵያ የመጀመሪያውን ሜዳሊያ አስመዘገበችው በ2012ቱ የለንደን ፓራሊምፒክስ በወንድዬ እንደ ልቡ አማካኝነት ነበር በሌላ የአትሌቲክስ ዜና ደግሞ ትላንት በእንግሊዝ ኒውካስትል በተካሄደው የ21 ኪሎ ሜትር ውድድር የሪዮ ኦሎምፒክ የ5000ና የ10000 ድርብ ድርብድል ባለቤት በብሪታንያዊው ሞፋራ አሸናፊነት ተጠናቋል። በሴቶች በተካሄደው ተመሳሳይ ውድድርም የሰላሳ ሶስተኛ ዓመት የልደት በዓሏን በትላንትናው ዕለት ያከበረችው ኬንያዊቷ ቪቪያን ችሮይት የአገሯ ልጅ ፐርቺያ ጂቤቶንና ኢትዮጵያዊቷን ጥሩነሽ ዲባባን አስከትላ በቀዳሚነት አሸናፊ ሀላፊ ሆናለች። ቪቪያን በግማሽ ማራቶን ስትሳተፍም የመጀመሪያዋ ጊዜ መሆኑም ታውቋል። የምስራቅና መካከለኛው አፍሪካ እግር ኳስ ማህበር ሴካፋ ለመጀመሪያ ጊዜ እንዲካሄድ በወሰነው የሴቶች ቻሌንጅ ካፕ በኡጋንዳ አስተናጋጅነት ከትላንት ጀምሮ በመካሄድ ላይ ይገኛል። በሁለት ምድብ ተከፍሎ በሚካሄደውና አስተናጋጇ ኡጋንዳን ጨምሮ ሰባት የምስራቅና መካከለኛው አፍሪካ የሴቶች ብሔራዊ እግር ኳስ ቡድኖች ተካፋይ በሚሆኑበት ውድድር ላይ የኢትዮጵያ ሴቶች ብሔራዊ ቡድን ሉሲ በምድብ ሁለት ከሩዋንዳና ከታንዛኒያ ቡድኖች ጋር ተደልድሏል። በምስራቃዊቷ የኡጋንዳ ከተማ ጄንጃ በትላንትናው ዕለት በተጀመረው ውድድርም ኬንያ አስተናጋጇ ኡጋንዳን አራት ለባ ዶ በሆነ ውጤት ስታሸንፍ ብሩንዲ በግብ በተንበሸበሸችበት ጨዋታ ደግሞ ተጋጣሚዋ ዛንዚባርን አስር ለአንድ በሆነ ሰፊ ውጤት አሸንፋታለች። ቀደም ሲል ከነበረችበት የድሬዳዋ ከነማ ክለብ በመሰናበት ሉሲዎቹን በቅርቡ ማሰልጠን የጀመረችው መሰረት ማኔ ቡድኑን በአዲስ መልክ በማዋቀር ወደ ኡጋንዳ ይዛ ተጉዛለች። መሰረት ከስድስት ዓመት በፊትም የሉሲዎቹ ዋና አሰልጣኝ እንደነበረችም ይታወሳል። ሉሲዎቹ ቀዳሚ ጨዋታቸውን የፊታችን ረቡዕ ከሩዋንዳ ሴቶች ብሔራዊ ቡድን ጋር የሚያደርጉም ይሆናል። ለሉሲዎች ኮዲው መልካም ውጤትን እንመኛለን። በእንግሊዝ ፕሪምየር ሊግ አራተኛ ሳምንት ጨዋታ ታላላቆቹን ያስተናገደው የማንችስተር ደርቢ የሳምንቱ መጨረሻ ጨዋታ ማንችስተር ዩናይትድ በገዛ ሜዳው በተቀናቃኙ ማንችስተር ሲቲ የሁለት ለአንድ ሽንፈትን አስተናግዷል። አዲሱ የማንችስተር ዩናይትድ አሰልጣኝ ጆሴ ሞሪኒዮ ቀዳሚ በሆነው ሽንፈታቸው የገዛ ተጫዋቾቻቸውንና የዕለቱን ዋና አልቢተር ማርክ ክላይትንበርግን ተወቃሽ አድርገዋል። ሁለቱ አጋማሾች ፈጽመው የተለያዩ ናቸው። በመጀመሪያው አጋማሽ በዚህ ጨዋታ አቋማችን የወረደ ነበር። በመጀመሪያው አጋማሽ ደስተኛ አልነበርኩም፣ ምክንያቱም የመጀመሪያው አጋማሽ ወሳኝነት ያለው ነው። የተወሰኑ ተጫዋቾች ብቃትም እንደሚጠብቀው ሆኖ አላገኘሁትም። ሁለተኛው አጋማሽ የተለየ ነበር። ጎል ማግባት ነበረብን፣ ነገር ግን አላገኘነውም። በተጨማሪም ማርክ ሁለት ትልቅ ስህተቶችን ፈጽመዋል። ማግኘት ይገባን የነበሩትን ሁለት ፔናሊቲዎች ነፍገውናል። በዕለቱ የቡድናቸው አቋምና፣ በተለይም የበረኛው የክላውዲዮ ብራቮ ብቃት ያስደሰታቸው መሆኑን የሲቲው ማናጀር ፔፕ ጓርዲዮላ በጣም ደስተኛንን በኦልትራፈርድ ተመልካቹ ተደስተዋል። ምክንያቱም ከመጀመሪያው እስከ መጨረሻው ክፍት የነበረ ጨዋታ ነበር። በመጀመሪያው አጋማሽ የተሻለን ነበርን። ሁለተኛው አጋማሽ ግን አስቸጋሪ ነበር። በመልሶ ማጥቃት ለመጫወት ሞክረናል፣ ግን አልጨረስነውም። በእርግጥ አሸንፈን ሶስት ነጥብ ማግኘታችን ትልቁ ነገር ነው። በተለይም በቀጣዩ ማክሰኞ ላለብን ወሳኝ ጨዋታ ለመዘጋጀት ጊዜ አለን። የአምናው የሊጉ ሻምፒዮና ሌስተር ሁለተኛ ሽንፈታቸውን አስተናግደዋል። ቀይ ለባሾቹ የኤርገን ክሎብ ሊቨርፑሎች አራት ለአንድ በሆነ ውጤት ባሸንፉበት ጨዋታ ሮቤሮ ፌሚኖ ሁለት ጎሎችን ሲያስቆጥር ሲዶ ማኔና አዳም ለላና ሁለት ጎሎችን አስገኝተዋል። የሌስተሮችን ብቸኛ ግብ ጄሚ ቫርዲ በሃምሳ ስድስተኛው ደቂቃ ላይ ሲያስገባ ለሊቨርፑል ውጤቱ ይገባቸዋል ያሉት የሊስተሩ አሰልጣኝ ክላውዲዮ ራኒየሪ ናቸው። በ29 ሚሊዮን ፓውንድ ሌስተርን የተቀላቀለው አልጄሪያዊው ኢስላም ስሌማኒ የሌስተሮችን የግብ ችግር ይቀርፋል ተብሎም ይጠበቃል። አርሰናል ሳውዝ ሳውዝአምፕተንን ሁለት ለአንድ በሆነ ውጤት ሲረታ ቼልሲ ወደ ዌልስ አቅንቶ ከስዋንዛ ሲቲ ጋር ሁለት ለሁለት በሆነ አቻ ውጤት ተለያይቷል። በዛሬው እለትም ሰንደርላንድ ከኤቨርተን የሚጋጠሙ ይሆናል። በጀርመን ቡንደስሊጋ የአምናው ሻምፒዮና ባየር ሙኒክ ዘንድሮም ጅማሮ ሰምሮለታል። ባለፈው ዋር በቫልተንስ አሬና ሻልካን ሁለት ለባዶ ከሜዳ ውጭ አሸንፏል። ፖላንዳዊው ግብ አዳኝ ሮበርት ሌቫንዶቭስኪ በ81ኛው ደቂቃ ላይ ቀዳሚውን ግብ አስገኝተዋል። በባከነው ሰዓት ደግሞ ጆሹዋ ኪሚች ሁለተኛውን ጎል አስቆጥረዋል። ዘንድሮ በቡንደስሊጋው ለመጀመሪያ ጊዜ በተቀላቀለው አርቢ ላይፕዚንግ ታሪካዊ ሽንፈትን ያስተናገደው ቦሩሲያ ዶርትሙንድ ደረጃውን ለማሻሻል የነበረውን እድል አጥቷል። በእለቱ በላይፕዚንግ በኦሊቨር ብሮክና የአሸናፊነቷን ብቸኛ ግብ አስቆጠረው የናምባይ ኬይታ ቅንጅት ቡድናቸውን ውጤታማ አድርጓል። በበጋው ዝውውር ከባየር ሙኒሽን ወደ ቦርሲያ ዶርትሙንድ የተቀላቀለው ማሪዮ ጎትሰ በአዲሱ ክለቡ ቀዳሚውን ጨዋታ አከናውኗል። ባየር ሊቨርኩዘን በፊንላንዳዊው ዦኤል ፖያን ፖል ሃትሪክ ሃምቡርግን ሶስት ለአንድ በሆነ ውጤት አሸንፏል። የዕለቱ ምርጥ አጥቂ የነበረው ፖያን ፖል የተሰጠውን ተግባር በአግባቡ መወጣቱንም እንዲህ ሲል ተናግረዋል። የመጀመሪያው እድል ወደ እኔ ሲመጣ ተጠቅሚበታለሁኝ። ደጋፊያችንም ከጀርባችን ነበር። ሶስት ጎል በጨዋታ ማስገባት እድለኝነት ነው። በግብ ክልል ውስጥ እስከተገኘው ድረስ ቡድኔ የሰጠኝን ስራ መጨረስ ነበረብኝ። ወርደር ብሬመን በሜዳው በአውስበርግ ሁለት ለአንድ ሽንፈትን ሲያስተናግድ በቮልስዋገን አሬና ኮለንን ያስተናገደው ቮልስበርግም ባዶ ለባዶ በሆነ ውጤት ተለያይቷል። በስፔን ላሊጋ በሳምንቱ መጨረሻ ከተከናወኑ ጨዋታዎች መካከልም ባርሴሎና በኑካምፕ በአልቬስ አስደንጋጭ ሽንፈትን ሲያስተናግድ፣ ሪያል ማድሪድ ደግሞ በግብ ተንበሽብሿል። የባርሴሎናው አሰልጣኝ ሉዊስ ኤንሪኬ ኤኔስታን ሊዮኔን ሜሲንና ሉዊስ ሱዋሬዝን በቋሚ ተሰላፊ ዝርዝራቸው ውስጥ ባላካተቱበት ጨዋታ ቡድናቸው የሁለት ለአንድ ሽንፈትን አስተናግዷል። ከይሮ ሁለት ሺ አስራ ስድስት የፍጻሜ ጨዋታ ላይ በጉዳት ለረጅም ጊዜ ከሜዳ ርቆ የነበረው ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ ከጉዳት ተመልሶ ለመጀመሪያ ጊዜ በተሰለፈበት ሪያል ማድሪድ ኦሳሱናን አምስት ለሁለት ት በሆነ ውጤት በረታበት ጨዋታ ላይ ሮናልዶ ቀዳሚውን ግብ ለክለቡ አስገኝቷል። ሮናልዶም ከጨዋታው በኋላ በሰጠው አስተያየት በሪያል ማድሪድ የሚኖረው ቆይታ ለአስር አመት እንዲራዘምና ጫማውንም በሪያል ማድሪድ መስቀል ፍላጎት እንዳለውም ተናግሯል። የምንጊዜም ከፍተኛ ጎል አስቆጣሪው ክርስቲያኖ ሮናልዶ ከሪያል ማድሪድ ጋር ያለው ኮንትራት እንደ አውሮፓውያን አቆጣጠር እስከ 2018 ድረስ የሚቆይ ይሆናል። በመጨረሻም ቴኒስ ጀርመናዊቷ የሜዳ ቴኒስ ተጫዋች አንጆሊካ ከበርን የዩኤስ ኦፕን የሜዳ ቴኒሽ አሸናፊ ሆነች። ከበርን ተጋጣሚዋ የነበረችውን የቼኳን ካሮሊን ፕሌስኮቫን ስድስት ለሶስት ስድስት ለአራት በሆነ ውጤት ነበር የረታቻት። በወንዶቹ በትላንትናው ዕለት በተደረገው የፍጻሜ ውድድር ደግሞ የአምናው የዩኤስ ኦፕን ሻምፒዮና ኖቫክ ጃኮቪች በተጋጣሚው ቫቫሪንካ ሽንፈት ደርሶበታል። የተከበራችሁ አድማጮቻችን እስካሁን ድረስ ተከታተሉት የነበረው ሳምንታዊውን የሰኞ ምሽት የስፖርት ዝግጅት ነበረ። ስለተከታተላችሁ እናመሰግናለን። መልካም ሳምንት።